ከስራ ወይም ከትምህርት የተረፈ ጊዜውን የት ያሳልፋሉ አዲስ አበቤዎች? በተለይ መኪነት ፍቅር ያላቸው አንድ ወርሃዊ ዝግጅትን ለመታደም ገንዘብ ከፍለው ወረፋ ጠብቀው ወደዚያው ያመራሉ በራስ ሆቴል እየቀረበ ያለውን የጦቢያን የግጥምን በጃዝ ፕሮግራም ለመታደም። ይህ መሰናዶ በሀገሪቱ ሀሳብን በነፃነት የመግለጽ ዕድል እየጠበበ በመጣበት በዚህ ዘመን ብቅ ያለ ማህበራዊ ፖለቲካዊና ሌሎች ጉዳዮች ተዋስተው የሚቀርቡበት የጥበብ ማዕድ ነው። እያዩ ፈንገስንና በርካታ ወጣቶች የሚያቀርቧቸውን ዲስኩሮችን ግጥሞችንና ወጎችን መስማት ለአዲስ አበባዎቹ ጦቢያ ግጥምን በጃዝ የማይቀርበት መድረክ እየሆነ መጥቷል። ለመሆኑ ይህ መድረክ እንዴት ተጀመረ? ባልደረባችን ከአዲስ አበባ ያደረሰንን መዝገቡ ኃይሉ ያቀርበዋል። በመሀል አዲስ አበባ ገጣሚያን ወግ ፀሐፊያንና ዲስኩር ነጋሪዎች በሰላ ብዕራቸው የከተቧቸውን ጽሁፎቻቸውን ኢትዮጵያዊ ለዛ ካለው የጃዝ ሙዚቃ ጋር አዋህደው ወቅቱን በጉጉት ከሚጠብቁት አድናቂዎቻቸው ጋር ዘወትር ወር በገባ በመጀመሪያው እሮብ በራስ ሆቴል ትልቁ አዳራሽ በመገናኘት የጥበብ ፍቅራቸውን ይወጣሉ። የፕሮግራሙ አድናቂዎች ጥበብ የሰውን ልጅ በስሜት ሰቅዞ ሲይዝ ለማየት ትክክለኛ ቦታ ነው ይሉታል። በመንቶ ስነ ጥበባት እየተሰናዳ የሚቀርበውን የጦቢያን ግጥምን በጃዝ ወርሃዊ ፕሮግራም በእርግጥም እድል ገጥሞት በፕሮግራሙ ላይ ለታደመ ሰው ከሀገራዊ አልበሳት ጀምሮ በመድረኩ የሚቀርቡት ግጥሞች፣ መነባነቦች፣ ኮርኳሪ ሀሳቦች እና አዝናኝ ዲስክሮች ታዳሚያንን ሲያስቁ በተመስጦ በሀሳብ ባህር ላይ ሲጥሉ፣ ሲያስቆዝሙ፣ ሲያስቆጩ፣ ከፍ ሲልም ታዳሚያንን በስሜት ከወንበር ሲያስነሱ ሊመለከት ይችላል። ከጃዝ ሙዚቃ ጋር ተዋህዶ በጥበብ ስሜት ግሎ በመድረኩ የሚነክሱ ገጣሚያንን ይዞ ከታዳሚያን ጋር የሚገናኘው ወርሃዊ የጦቢያ ግጥሙን በጃዝ ፕሮግራም፣ በእርግጥም በኢትዮጵያ ስነ ጽሁፍ ውስጥ ብቅ ያለ አዲስ ክስተት ይመስላል። ከልሂቃን ጥበብ ትንቢትም ከሁሉም ጠቅሰው ይጽፏል። መቼም ዋናው አርዕስቱ አጀንዳው ህዝብ ነው ብሏል። ከህዝብም መርጦ አበሻ ህመሙም ፈውሱም በቅርሻ ፍቅሩ በሊገደራ ጥላቻውም በጥቅሻ ለንግግሩ አመክንዮ ቀጥታ መንገድ የሌለው ሊል ያለውን ብሎ ሳይለው ባላለው የሚናገረው ህልውናው ፍካሬ ከጥንት የትየለለ እስካሁን እስከዛሬ። በታሳሰሩ 2001 ዓ.ም ላይ በወቅቱ ከያሬድ ሙዚቃ ትምህርት ቤት ተመርቀው በወጡ ወጣት ሙዚቀኞች ከተቋቋመው ሐራ ሳውንድ ባንድ ጋር በመሆን ግጥምን ከጃዝ ሙዚቃ ጋር በማዋሃድ ለመድረክ ለማቅረብ መመካከራቸውን የፕሮግራሙ መስራችና አባል ሰዓሊና ገጣሚ ምረት ከበደ ታስታውሳለች። በኢትዮጵያ ስነ ጽሁፍ ውስጥ የራሳቸውን አሻራ ለማሳረፍ እና ዘርፉን ለማሳደግ ከፍተኛ ፍላጎት ባደረባቸው ገጣሚያን የተጀመረው ግጥምን በጃዝ ሙዚቃ አዋሃድ የማቅረቡ ስራ ከ2001 ዓመተ ምህረት ጀምሮ በተለያዩ መድረኮች ከቀረበ በኋላ ላለፉት ሶስት ዓመታት እየታየ ወዳለበት ራስ ሆቴል መዘዋወሩን ገጣሚያኑ ያስረዳሉ። ቋሚ ወንበር ያላቸው ከመቶ በላይ ታዳሚያን በፕሮግራሙ አዘጋጆች አጠራር የቤተሰብ አባላትን ጨምሮ በየመድረኩ በአማካኝ ከአንድ ሺህ ሁለት መቶ ሰው በላይ በየወሩ የሚታደምበትን ይህም ፕሮግራም ከሌሎች ብቅ ጥልቅ ከሚሉ መሰል ጅምር ፕሮግራሞች ምን ቢለየው ነው ተወዳጅነቱን ጠብቆ ሊዘልቅ የቻለው የሚል ጥያቄ መነሳቱ አይቀርብም። አስተያየታቸውን የሰጡን የፕሮግራሙ የረጅም ጊዜ ታዳሚዎች እንደሚያምኑት የጦቢያ ግጥምን በጃዝ ፕሮግራም እንደ ሌሎች ፕሮግራሞች ሳይቋረጥ በተከታታይ ለረጅም ጊዜ መቅረቡ በኢትዮጵያ ስነ ጽሑፍ ውስጥ አንቱ የተባሉ ጸሐፊያንን ማሳተፉ የሚደጋገሙ ጽሁፎች አለመብዛታቸው በአብዛኛው በማህበራዊ ችግሮቻችን ላይ ውይይት የሚጭሩ ሀሳቦች መነሳታቸው እና ከግጥም በተጨማሪ መንፈስን የሚገዙ ኩርኳሪ መነባንቦች እና ዲስክሮች መቅረባቸው ለተወዳጅነቱ ጉልህ ሚና አበርክቷል ይላሉ። እንደ ሰዓሊና ገጣሚ ምዕረት አታያይ የጦቢያ ግጥምን በጃዝ ፕሮግራም ጥራቱንና ተወዳጅነቱን ጠብቆ እንዲጓዝ ለሚቀርቡት ጽሁፎች ከፍተኛ ጥንቃቄ መደረጉ ዘወትር አዳዲስ ነገሮች መካተታቸውና ሁሌም መድረኩን የሚመጥኑ ስራዎች እንዲቀርቡ መትጋታቸው ለፕሮግራሙ መወደድ ተጨማሪ ምክንያት ሊሆን እንደሚችል ታስረዳለች። ያለፉት 14 ተከታታይ ፕሮግራሞችን በቋሚነት መታደሟን የምትገልጸው የሂሳብ ባለሙያ ወጣት ህሊና የጦቢያን የግጥምን በጃዝ ፕሮግራም ሁሌም በጉጉት እንደምትጠብቀው ትገልጻለች። ህሊና ከመዝናናት ባለፈ በመድረኩ የሚነሱ ማህበረሰባዊ ሂሶች እንደ ቀልድ ያለፈቻቸውን የጋራ ጉዳዮቻችንን መለስ ብላ እንድታያቸው እንደሚያደርጓትም ትናገራለች። በሌሎች መድረኮች የማይታዩ ደፋር ሂሶች በዚህ መድረክ ላይ በስነ ጽሁፋዊ ለዛ የታሸመ በመቅረቡም ለህሊና እርካታን ሰጥቶታል። በባህል ታጥረን ያልተነጋገርንባቸውን ማህበራዊ ችግሮቻችንን ከመድረኩ በግጥም ወይም በወግ መልክ ሲቀርብ ስትመለከት ስነ ጽሁፍ ምን ያህል አቅም እንዳለው እንደሚያሳይ ትናገራለች። ለማሳያነትም እያዩ ፈንገስ የሚያቀርበውን ትጠቅሳለች። እያዩ ፈንገስ በማህበረሰቡ ውስጥ በቸልታ ወይም በፍርሃት ያልተነገሩ ማህበራዊና ፖለቲካዊ ችግሮቻችንን እንደ ቀልድ እያሳቀ ለህብረተሰቡ ለሚመለከተውም አካል መቅረቡ የተሻለች ኢትዮጵያን ለመፍጠር እንደሚረዳ ተስፋም ታደርጋለች። ወጣቷ ህሊና በእርግጥ በዚህ ወራዊ ፕሮግራም ላይ በተለያዩ ማህበራዊ ድረገጾች ጭምር መነጋገሪያ ሆነው ያለፉ በርከት ያሉ የጥበብ ስራዎች መቅረባቸውን ማስታወስ ይቻላል። በሀገራዊ ፖለቲካዊና ማህበራዊ ጉዳዮች ላይ አተኩረው የሚቀርቡ የጥበብ ስራዎች በይበልጥ በመድረኩ ላይ ተቀባይነት ሲያገኙ መመልከታቸውን አስተያየት ሰጪዎች ይናገራሉ። ከለታት በአንድ ጀንበር በተረገመች አንድ ቀን የአመታት ውሃ አጣጪ እኛ ምስኪን ጎረቤቴን የድንገቴው ከበርቴ ከአድባራቸውን ካድባራቸው ነቀለ፣ በምትኩ ጉድጓድ ማሰ አርማታውን ተከለ። ከመቼው ተሰራና ቤቱ ይህንን አከለ። ከመቼው ተሰራና ህንፃ ሆኖ ተመረቀ። ያሳደገኝ ጎጆዬ ያለ መጠን ተሳቀቀ። ለአመታት ቤቴ ያልኩት ቤት አለመሆኑን አወቀ የህንፃው ድምቀቱ ማማር ብልኔ ላይ ባረቀ። እብሰለሰላለሁ እብሰለሰላለሁ ቤቱንና ቤቴን በየተራ ያየው፣ ደሞ እንዲህ እላለሁ። ካላጣው ሰፊ ምድር እዚህ ከኛ ሰፈር ሊያሳቅቀን ነው እንጂ ምራቅ ሊያስውጥ ሊያቁለጨልጭ ከወዳደቁ ፍራሽ መሃል የእርሱ ፎቅ ብቻ ብልጭ ይሄ ባለጠጋ ሳሎኑ የሞቀ ነው፣ በውብ ሴቶች መንጋ እርሱ ብቻውን ነው። ሴቶቹ ደግሞ ሺ ሴቶቹ ደግሞ እልፍ በረኛው ይተጋል በምራጭ ሊዘጋ ሸጋዋን ሊያሳል እንደ ለጋ ጠቦት ጥርስ እየቆጠረ ላት እየገመተ ስለቱ እስኪሞረድ በተራ እየነዳ ከበረት ከተተ። እርስ በርስ ሴቶቹ አይተፋፈሩም፣ አይደባበቁም፣ አይተናነቁም። ይተላለፋሉ ሳይዘባበጡ ፍጹም። በአይናቸው ላይ አይታይ ቅናቱ። ይህን ያሳየኛል ፍርግርግ ብረቱ። የዳ ሴት መጨረሻ ያለመማር ክፉጣ ድሮስ በራስ ካልደረሰ በማንነት ካልመጣ ሰው እኮ ልኩን አቅም ሰውን መንቀፋጣ እና ዛሬ ልግባ አልግባ ልግባ አልግባ ልግባ አልግባ ልግባ አልግባ ድሮስ በራስ ካልደረሰ የመሸነፍ ክቡጣ ድሮስ በራስ ካልደረሰ የመረታት ክቡጣ ሰው ኮልኩናከም ሰው መንቀፋጣ ልግባ አለግባ። የፕሮግራሙ የረጅም ጊዜ ተከታታይ የሆነው የምህንድስና ባለሙያው ኃይሉ ፖለቲካና ማህበራዊ ችግሮች ላይ የሚቀርቡ ሂሶችና ሰላቆች ወደ ፕሮግራሙ እንደሚመጣ እንደሚያደርጉት እነኚህም ዋነኛ ምክንያቶቹ መሆናቸውን ይመሰክራል። ስለ ዲሞክራሲ፣ ስለ ኢኮኖሚያዊ ችግሮች፣ ስለ ስደትና በመሰል ጉዳዮች የሚቀርቡ ግጥሞች፣ ወጎችና ዲስክሮች ከመድረኩ አልፎ በማህበራዊ ሚዲያው መነጋገሪያ ለመሆን የበቁበትን ምክንያት ለኃይሉ እንዲህ ያሉ ጉዳዮችን በግልጽ መነጋገር ባለመለመዱ ምክንያት ይመስሏል። ትልቅ የመነጋገሪያ ርዕሰ ጉዳይ ሆኖ የከረመውንም የሚሮን ጌትነትን ግጥምም እንደምሳሌ ያነሳል። ፕሮግራሙ ተወዳጅ እንደሆነ እንዲቀጥል ለሚያደርጉትም ጥረት ማሳያ የሚሆነው ከግጥም በተጨማሪ በአንድ ሰው የሚቀርብ ተውኔት ላለፉት አስራ ሁለት ወራት ሳይቋረጥ መቅረቡን ማየት የሚቻል ሲሆን፣ ይህ በበረከት በላይነ እየተደረሰ በግሩም ዘነበ የሚቀርበው እያዩ ፈንገስ የተሰኘ ድረ ዝግጅት በታዳሚያን ዘንድም ከፍተኛ ተቀባይነት ማግኘቱን አዘጋጆቹ ይናገራሉ። በአብዛኛው በማህበራዊ ጉዳዮች ላይ የሚያተኩረው ይህ የአንድ ሰው ተውኔት ወይም ዋን ማን ሾው የጦቢያ ግጥምን በጃዝ ሌላው ተወዳጅ ፕሮግራም መሆኑን አስተያየት ሰጪዎችም ይመሰክራሉ። በያዩ ፈንገስ የሚቀርበው ተውኔት ተውኔት በያዩ ፈንገስ የሚቀርበውን ተውኔት ተቀባይነት በተመለከተም መሐንዲሱ ኃይሉ ተመሳሳይ ማህበራዊ ሂስ የሚቀርባቸው መድረኮች እጥረት መኖሩን እንደሚያሳይ ይናገራል። እንደ አገር ወቅታዊ በሆኑ አገራዊ አጀንዳዎቻችንና ተግዳሮቶቻችን ላይ በግልጽ መነጋገሪያ አማራጭ መድረኮች ጥረት አለ ብሎም ያምናል። በማህበራዊ ችግሮች፣ በፖለቲካዊና በኢኮኖሚያዊ ተግዳሮቶች ላይ በግልጽ የሚወያዩ መድረኮች በብዛት መገኘት እንዳለባቸውም ያስባል። ፖለቲካዊ ሂስ ስምን ደብቆ በማህበራዊ ሚዲያና በግጥም ብቻ መቅረብ አለበት ብሎም አያስብም። ተመሳሳይ ገንቢ ሂሶች የሚስተናገዱባቸው አማራጭ መድረኮች በጋዜጦችም ሆነ በሌሎች የሚዲያ ተቋማት ሊበዙ እንደሚገባም ይናገራል። የምህንድስና ባለሙያው ኃይሉ ሀገሬ ሰው አለ። ምላሽ ሰርጎ ቀርቶ እዚያ ልቅሶ ያምራል። የቀለጠ ፍቅር በቀለጠ ልቅሶ መቃብር ይሸኛል። ሰው መሆን ይከብራል። ስጋ ቢፈጸምም መንፈስ ነፍስ ይዘራል። ሀገሬ ደግ ነው አስተዛዛኝ ወልቷል እንኳን ወዳጅ ዘመድ አልፎ ሀያጭ ያለቅሳል። እምባውና ንፍሮ አንድ ላይ ሲዘግኑት መከፋት ይከላል። ስሙ እንዳይገለጽ የሚናገረውና በኢትዮጵያ ሚዲያ ውስጥ ላለፉት ሰባት ዓመታት መስራቱን የሚናገረው ጋዜጠኛ ኢትዮጵያ ውስጥ ስለ ፖለቲካዊና ማህበራዊ ችግሮች በግልጽ ለመነጋገር ሁኔታው አያምችም ብለው የሚያስቡ ብዙ ሰዎች መኖራቸውን ያስታውሳል። እርሱ እንደሚያስበውም በተለይ ከቅርብ ጊዜ ወዲህ አማራጭ ሐሳቦች የሚቀርቡበት መድረክ እጥረት አለ። ስለ ችግሮቻችን እንደ ቀልድ ተደርጎ በግጥም ወይም በዲስኩር መልክ ሲነገር መነጋገርያ የሚሆነውም በዚሁ ምክንያት ይመስለዋል። የልቡን የሚናገረው ደራሲና ዕብድ ብቻ ነው የሚለውን ተለምዶ ያነጋገርም በዚሁ ችግር ማሳያ አድርጎ ያቀርበዋል። ዋናው ጉዳይ የኢትዮጵያን የመሰለ ግጥም በጃዝ የሚቀርብባቸው መድረኮች መበራከታቸው ስነ ጽሑፉን ከማሳደግ በተጨማሪ በማህበራዊ ጉለቶቻችን ላይ ተጨማሪ መነጋገሪያ መድረኮች ሆኖ ሊያገለግሉ ይችላሉ የሚል ግምትም አለው።